የኢህአደግ 11ኛው ጉባኤ ሲጠናቀቅ የአቋም መግለጫ በማውጣት እንደነበረ ተዘግቧል። በጉባኤው ላይ በታዛቢነት እንዲሳተፉ ከተጋበዙ ወገኖች መካከል ተቃዋሚ ሲባሉ የቆዩ በዶክተር አብይ አህመድ አጠራር ተፎካካሪ ድርጅቶችም ይገኙበታል። ከእነዚህ መካከል የሰማያዊ ፓርቲ ሊቀመንበርን አቶ የሸዋስ አሰፋን አነጋግረናል። ሰሎሞን አባተ ነው ትዝብታቸውን እና የሚጠብቁትን እንዲያጫውቱት የጋበዛቸው። በቅድሚያ አመሰግናለሁ አቶ የሸዋስ አሰፋ ለጊዜው እንደምንድን ኖት? እኔም በጣም አመሰግናለሁ ጊዜ ርስትልኝ። በጣም ሰላም ነኝ፣ እግዚአብሔር ይመስገን። አሜን። ማን ብዬ ልጥራወት? ተፎካካሪ ብዬ ልጥራወት? ተቃዋሚ ብዬ ልጥራወት? ወደ ተፎካካሪ እያደግን ነው እንግዲህ ከአሁን በራሳችንም ችግር በአብዛኛው ደግሞ በገዢው ብርቱ ሀይል ጉልበት እየተደቋስን ነበርና አሁን እንግዲህ ከሌሎችም ጋር እያብረን እየሰራን ወደኋላ የሚሸሹ ሰዎች ወደፊት እየመጡ ወደ ተፎካካሪነት ከፍ እያለ ነው። አሁን እንግዲህ የኢህአደግ ሊቀመንበር ዶክተር አብይ አህመድ በጉባኤያቸው አስራ አንደኛ ጠቅላላ ጉባኤ መዝጊያ ላይ ባደረጉት ንግግር የቤት ስራ ሰጥተዋችኋል። እናንተ እንዴት ተረዱት አቶ የሸዋስያንን የቤት ስራ? አዎ፣ በጣም ጥሩ ነው። እንግዲህ ከመልካም ነገሩ ልነሳ እና ከመጀመሪያው የበዓል ሲመጣቸው ጀምሮ ለተፎካካሪ ፓርቲ በኩል ያሉ ሰዎችን አማራጭ ሀሳብ ያላቸው ወንድሞች ከማለት ጀምሮ በእውነት ለተፎካካሪ ለተቃዋሚ ፓርቲዎች ያሳዩት አቋም በጣም ጥሩና ከአንድ ኢትዮጵያዊ የሚጠበቅ ነው። የዛሬውም ከዛ የተለየ አይደለም። እንዳሉት በኢህአዲግ ውስጥ የለውጥ ኃይል አለ። ኢህአዲግ እንደምናውቀው የማይሰማ ድርጅት ነው። ግን ከዛ ከማይሰማ ድርጅት ውስጥ የወጡ የሚሰሙ ሰዎች የለውጥ ኃይሎች አሉና እነዛ አሸናፊ ሆነው ወደፊት የወጡበት መልካም ሀሳቦች ወደፊት የመጡበት ከለውጡ ጋር ራሳቸውን ያስተካከሉ ሰዎች ወደፊት የመጡበት ጉባኤ ነው እና እዛ ላይ እንግዲህ ለእኛ የሰጡት አሳይመንት አለ። በእርግጥ እሳቸውን ባይሰጡን የምንሰራው ነው የአንድ ህዝብ የለውጥ ጥያቄ በትክክል መልስ የሚያገኘው ተፎካካሪ ፓርቲ ሲኖር ነው። ያለዛ እዛው ሄዶ አገዛዙን ነው የሚለማመጠው። ህዝቡና አማራጭ የፖለቲካ ኃይል እንደሚያስፈልግ ቀደም ብለን በመገንዘብ ከሌሎች አገራዊ ወይም አገር አቀፍ ሀሳብ ካላቸው በዜግነት ከሚያምኑ ድርጅቶች ጋር አብረን ሰርተን አንድ ትልቅ የፖለቲካ ኃይል ለመመስረት እየሰራን ያለ ነው። ስለዚህ የእሳቸውንም አደራና ሳይመን ተቀብለናል። እንደ ወንድምና አማራጭ ሀሳብ እንዳለው ኢትዮጵያዊ ግን ደግሞ በእነሱ በኩል እኛን ተፎካካሪ ማለት ብቻ ሳይሆን በእሳቸውም በኩል ገዢ ሳይሆን አስተዳዳሪ ፓርቲ እንዲሆን ድርጅታቸው እኩል እንዲያስተዳድር የምንተዳደርባቸውን ተቋማት እኩል እንድንገለገልባቸው እንዲያደርጉ አደራያል። ይህን ለማድረግ ደግሞ በጋራ ለመስራት፣ ሀገር ለማረጋጋት፣ ለውጡን ተቋማዊ ለማድረግ አብረን ለመስራት ጉባኤውም ላይ ገብተን ተገኝተን ቃል ገብተናል። ለህዝቡም ቃል ገብተናል። በዛ መጠን ነው የምንሰራውን ለፊትም አቶ የሸዋስ በዚህ የለውጥ መንፈቅ አመት ተቃዋሚዎች የነበራችሁ ፓርቲዎች በተወሰነ ደረጃ ኢህአደጋውያን የሆናችሁ ይመስላል። የኢህአደግ አጋር ፓርቲዎች ይሆናችሁ ይመስላል። እንግዲህ ማን ነው ማንን የሆነው? ህዝቡ ይፍረድ። እኛ የኢትዮጵያ አንድነት ያስፈልጋል የምንል የዜግነት ፖለቲካ ያስፈልጋል የምንል የዘር ፖለቲካ ይበትነናል የምንል ሰዎች ነበር እና በአንድነታችን ላይ መሰረት አድርገን እንስራ የምንል ኃይሎች ነበር እና በእኔ እምነት እነሱ ናቸው ወደኛ የመጡት ዶክተር አብይ ናቸው ወደኛ የተደመሩት ወይም የለውጥ ኃይሉ ነው ወደኛ የተደመሩት ብለን ነው የምናስብ። ዞሮ ዞሮ ግን ለውጡ የጋራ ነው። እከሌ የእኔ ነው ብሎ ሊወስደው የሚችል አይደለም። ተፎካካሪ ፓርቲዎች፣ በገዥው ፓርቲ በኩል ያሉ የለውጥ ኃይሎች፣ ኢቭን ከዲያስፖራው የውጭ ኃይሉ ዲፕሎማቱ ሁሉ ሰው የተሳተፈበት የለውጥ ሂደት ነው ይሄ ሁሉም የኔ ነው ማለት ይችላል። ፋኖም፣ ቄሮም፣ ዘርማ የሚባሉት ቡድኖች ሁሉ የኔ ነው ማለት ይችላሉ። ስለዚህ በእኛ እምነት ይሄ የአንድነት ኃይሉ በተለይ ሲያራምደው የነበረው ፖለቲካ ነው እና ወደዛ ነው የመጡት ብለን ነው በእኛ በኩል የምንወስደው ዞሮ ዞሮ የሀገርና የሕዝብ ድል ነው። ስለዚህ ሁላችንም የኛ ነው ማለት እንችላለን። በእኔነት ስለ ጥንካሬ ቅድም ሲነግሩኝ መሰረታችሁን እያሰፋችሁ እንደዚሁም ከሌሎችም ጋር ህብረት እየፈጠራችሁ ለመስራት እየተዘጋጃችሁ እየተንቀሳቀሳችሁ መሆናችሁን ገልጸውልኛልና፣ ከነማን ከነማን ጋር ነው ለመስራት እያሰባችሁ ያላችሁት? በምን ደረጃ ነውስ ህብረታችሁ፣ ግንኙነታችሁ የሚቀጥለው? እንግዲህ ይህንን በጉባኤም በምክር ቤትም ወሰነን። በሰማያዊ ፓርቲ ከማያድ ጋር የጀመርነው ውይይት አለ፣ በእርግጥ አላለቀም። ከቀድሞ አንድነት አባላት ጋር ግን ሙሉ በሙሉ በሚባል ደረጃ ተስማምተን ትልቅ አገራዊ ኃይል ለመፍጠር በጋራ እየሰራን ነው ያለ ነው። አንድ ጊዜ ዚ አንዲት ነገር ላጥራ። ከመኢአድ ጋር ነው ወይስ ከማአህድ ጋር ነው? መኢአድ መኢአድ። እሺ ይቀጥሉ። ማአህድ ሌላ ነው። ከቀድሞ አንድነት ጋራ ሙሉ በሙሉ ተቀላቅለን አንድ ላይ እየሰራን ነው ያለ ነው። በጋራ ጉባኤ እያዘጋጀን ነው ያለ ነው። ይህም በምናደርግበት ጊዜ ከእስር ቤት እየተፈቱ ወንድሞቻችን አሉ እና አንዱ አለም ሌሎችን ከእስር ቤት የወጡ ወንድሞች አሉ። እነሱ እኛ ተፈታን እንጂ አላማችን ገና አልተፈታም በሚል በፖለቲካው ተሳትፈው አማራጭ የፖለቲካ ኃይል በመመስረት ሂደት በጋራ እንደሚሰሩ ተማምነን አብረን እየሰራን ያለ ነው። ከዛ በኋላ እንግዲህ የተለያዩ የፖለቲካ ድርጅቶች ከውጭ ገብተዋል። በትጥቅ የነበሩ በሁለገብ ትግል የነበሩ ሁሉ መጥተዋል። ከዛ ውስጥ በግንቦት ሰባት ጋር እስከ ውህደት ባለው አብረን መስራት እንደምንፈልግ መግለጫ አውጥተናል። በእነሱም በኩል ይሄ ፍላጎት አለ። ይህንን እንግዲህ ራሳቸውን ክሊር ካደረጉ በኋላ አንዳንድ የሚሰሯቸው ስራዎች አሉ ወደፊት አብረን ለመስራት እየተነጋገርን ያለ ነው። ስለዚህ በእኛ በኩል እንደዚህ ሰፋ ያለ በተቻለ መጠን በአደረጃጀትም በአሰራርም ከቀድሞ ቅንጅት ሰፋ ባለ ደረጃ ለህዝብ የሚቀርብ ፓርቲ ለማምጣት እየሰራን ነው ያለ ነው። አሁን ያስቀመጣችሁት የጀመራችሁት ጥንስሳ አለ ወይስ በንግግር ደረጃ ነው ያላችሁት? በንግግር ደረጃ ነው ያለው አሁን። ስለዚህ እርስዎ አሁን እየተናገሩ ያሉት በሰማያዊ ፓርቲ ስም ብቻ ነው ማለት ነው? አዎ። እሺ። አቶ የሸዋስ ሰሞኑን እየተካሄደ የነበረውን የኢህአዴግን አስራ አንደኛ ጠቅላላ ጉባኤ በምን ያህል ቅርበት ተከታትለውታል? እንግዲህ ይሄ ጉባኤ ለየት የሚያደርገው ኢህአዴግ መቶ በመቶ አሸነፍ ያለው ብሎ ህዝብ ደግሞ አላሸነፍክም ብሎ ለለውጥ ከተነሳ በኋላ የተደረገ ጉባኤ ነው። አዎ ግን ከዛ በፊት ስለ ራስዎ ከጉባኤው ጋር ስላለዎት ግንኙነት ነበር ማወቅ የፈለግኩት እና ታዛቢ ነበሩ። በአዳራሹ ውስጥ ተገኝተው ነበረ ወይስ በርቀት ነው የተከታተሉት? ተገኝቼ ነበረ። በነገራችን ላይ ይህን ጉባኤ ብቻ ሳይሆን ከዚህ ጉባኤ በፊት የተደረጉ የአራቱ ድርጅቶች ጉባኤ ችን በተለያየ ሁኔታ የተፎካካሪ ፓርቲ አመራርና አባላት ተሳትፈናል ተሳተፍናለን። አዎ ሁሉም ላይ ተጋብዘናል። ሁሉም ድርጅቶች የህወሀትም ላይ የደህዴንም ላይ የበአዴንም ላይ እና የኦህዴድም ላይ በተለያየ ሁኔታ ማለት አንዱ ላይ አንዱ ባይገኝ አንደኛው ሌላው ላይ በስራ ምክንያት ማለት ነው እንደ ፓርቲ ማለት ነው እንደ ፓርቲ ሁሉም ላይ እየተገኙ ከብቻ ተቃዋሚ ከሚባለው ግሩፕ ሁሉም ጋር እየተገኘ በታዛቢነት አይተዋል፣ ታዝበዋል። እንግዲህ የተለየ የሚያደርገው ከቀድሞ ከዚህ ቀደም ከነበሩት ጉባኤዎች ለየት የሚያደርገው ይሄ ህዝብ ለለውጥ ከተነሳ በኋላ እና በእያንዳንዱ በፓርቲ ውስጥ ባሉ የለውጥ ኃይሎች የለውጥ ፍላጎቱ ከተቀነቀነ በኋላ በመሆኑ በሁሉም ድርጅቶች ማለት ይቻላል ጎታች ሐሳብ ያላቸው ሰዎች ከዛ ውስጥ እንዲወጡ ተደርጓል። በጣም የዘረኝነትና የጎታች ሐሳቦችም እንደዚሁ የወጡበትን ሁኔታ እናያለን። በተለይ በአዴን እና በኦህዴድ በቀድሞ ማለት ነው። ፍፁም የሆነ ድርጅታዊ ነጻነት ያገኙ ይመስለኛል። ምክንያቱም ስማቸውን ቀይረዋል አርማቸውን ቀይረዋል። እንግዲህ ከዚህ በፊት እንደሚባለው የህወሓት ስሪትና የህወሓት ፈረሶች ናቸው ሲባል የነበረ ነው። ያንን ሙሉ በሙሉ ያራገፉ እና ያንን የሚያስፈጽሙ ሰዎችንም የጣሉ ይመስለኛል እና አንደኛ ከዚህ በፊት እንደነበረው በኮሚኒስታዊ አሰራር እና በሚስጥር አይደለም፣ በግልጽ እኛ ብቻ ሳይሆን የሀገር ሽማግሌዎች፣ የባህል አባቶች ሁሉ ተጋብዘው እንዲያዩት ፊት ለፊት የተደረጉ ጉባኤዎች ናቸው። ስለዚህ የዛ ውጤት በመሆኑ ይሄኛው የኢህአዴግ ጉባኤ ለመጀመሪያ ጊዜ ማለት ይቻላል ዶክተር አብይም ብለዋታል እኛ ፊት ለፊት ቀርበን እዛው አዳራሽ ውስጥ ጎን ለጎን ተቀምጠን የተወሰኑ ሪፖርቶችንም ያዳመጥንበት ያየንበት ስለሆነ በጣም ለየት ያለ ነው። በእኛ እምነት የለውጥ ኃይሉ አሸንፏል። የለውጥ ኃይል የሆኑ ሰዎች ወደፊት መጥተዋል። የለውጥ ሀሳቦችም በትክክል ተቀንቅነዋል ብለን እናስባለን። እንግዲህ በእውነት ለመናገር ከኢህአዴግ ከዚህ በላይ አንጠብቅም። በዚህ ደረጃ ማለት ነው። ወደፊት ብዙ መስራት ያለበት ይኖራሉ። በአይዲዮሎጂ ደረጃ አልነኩትም። በእኛ እምነትም በአይዲዮሎጂ ደረጃ ይቀይር አይቀይር ውስጥ አንገባም። ምክንያቱም ያንን አይዲዮሎጂ አቅርበው ሊበራል ዲሞክራሲ የሚለውን አቅርበው ህዝብ ከመረጠው ይመርጠዋል ካልመረጠ ደግሞ ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ የምንል ፓርቲዎችን ሊመርጥ ይችላል እና እንደ ድርጅት ያንን ይዞት ሊቆይ ይችላል። እኛ ጉዳያችን አይደለም። አብዮታዊ ዲሞክራሲ በአንድ በኩል፣ በሌላ በኩል ሊበራል ዲሞክራሲ ወይም ሶሻል ዲሞክራሲ ነው እያሉኝ ያሉት ሊወዳደር ይችላል እና ይህን ካልቀየረ አልተለወጠም ማለት አንችልም። ዋናው ነገር የህዝብን የስልጣን የበላይነት አምኖ መቀበል እና ለዚህ የሚረዱ ተቋማትን ነጻ ማድረግ የውድድር ሜዳውን ማስፋት ነው የሚጠበቅበት። ይህንን ደግሞ እነዚህ የተባሉት የለውጥ ሀይሎች እየሄዱበት ነው። በተለይ ለውጡን ተቋማዊ ማድረግና አገር ማረጋጋት ላይ የኛም ኃላፊነት ስላለ እኩል ወጥተን እንሰራለን የሚል እምነት ነው ያለን። የኢህአዴግ ጠቅላላ ጉባኤት ሲጠናቀቅ ባወጣው የአቋም መግለጫ ውስጥ ዲሞክራሲን በማስፋትና ሀገራዊ መግባባትን ለመፍጠር በርካታ ስራዎች ተሰርተዋል የሚል አረግ ይገኝበታል። በዚህ ውስጥ ምናልባት የሀገራዊ መግባባትን ለመፍጠር በሚለው በኩል አሁን እርስዎ የሰጡኝ ማብራሪያ የተወሰነ ምላሽ የሚሰጥ ይመስለኛል። ዲሞክራሲን በማስፋት በኩል ተሰርቷል የምትሉት ስራ አለ? እናንተ እንደ ተፎካካሪ ገና ነው ባይነም እንግዲህ እስረኞችን መፍታት፣ የተሰደዱ ፖለቲከኞች እንዲመለሱ ማድረግ፣ ድርጅቶች እንዲገቡ ማድረግ አንድ ነገር ነው። እነዚህ ድርጅቶችና ይሄ መብቶችን የማረጋገጥ መብቶችን የማስጠበቅ ጉዳይ ነው። ትክክል። ከዲሞክራሲ ጋር የተያያዘ አይደለም። አይደለም ምርጫ ቦርድን በእውነት መሀል ላይ ቆሞ የሚፈርድ ዳኛ ማድረግ ላይ ገና ምንም አልሰራ ነው። እኛ ኮ ከዚህ በፊት ኢህአዴግ መቶ በመቶ አሸነፈ ሲባል እኮ ዝም ብሎ አይደለም። ዳኛውም ኢህአዴግ ነው፣ ተወዳዳሪውም ኢህአዴግ ነው። በአንድ ኳስ ሜዳ ውስጥ ዳኛውንም ተጫዋቹንም ገጥሞ ማሸነፍ አይቻልም። ስለዚህ ምርጫ ቦርድን ነፃ በማድረግ በኩል ገና አልተጀመረም፣ ምንም ስራ ፍርድ ቤቶች በኩል ገና ምንም አልተጀመረም። ምርጫ ቦርድ ሲባል ባይዘወይ እስከታች ድረስ ይሄ የካድሬ መዋቅር ታች ድረስ ምርጫውን የሚያስፈጽመው ኮረጆ የሚገለብጠው ማለት ነው። እሱን ሙሉ በሙሉ ማጥራት ላይ ገና ምንም አልጀመርንም። ይሄ እንግዲህ አብረን የምንሰራ የሚሰራው ነው። የፍርድ ቤቶች፣ ጠቅላላ የፍትህ ተቋማት፣ የእንባ ጠባቂ፣ የጸረ ሙስና እና ሚዲያዎች። አሁን ሚዲያዎቹ ሪሌቲቭሊ ደህና ናቸው። ምንም እንኳን ስርዓት የምናስይዝበትን መንገድ ገና መነጋገር ቢኖርብንም ከባለፈው የተሻለ ሁኔታ አለ አሁን። ስለዚህ ዴሞክራሲን ማስፋት ላይ ተስፋው ነው እንጂ ያለ ስራው ገና አልተጀመረም ማለት ይቻላል። የኢህአደግ ሊቀመንበር በዛሬው ንግግራቸው ለዚህ ጉዳይ ትኩረት ሰጥተው ተናግረዋል። ይህን ውይይታችንንም ስንጀምር አቶ የሸዋስ መነሻው ይኸው ነበርና በዚህ በምርጫ ቦርድ ጥያቄ ላይ፣ በሰብአዊ መብት ኮሚሽኑ ላይ እና በመሳሰሉት ላይ የሁሉንም ተሳትፎ ነው ጥሪ ነው ያደረጉትና ፓርቲያቸውም ዝግጁ እንደሚሆን ፓርቲያቸው ከማለት ግንባራቸው ዝግጁ እንደሚሆን ተናግረዋል የኢህአዴግ ሊቀመንበር እና ምን ያህል ትቀበሏቸዋላችሁ እናንተ እስካሁን ድረስ ከሄዱበት መንገድ በመነሳት ኢህአዴግንም በቅርብ የምታውቁ ከመሆናችሁ ጋር ተያይዞ? አዎ እኛ እንግዲህ ኢህአዴግን በሁለት ከፍለን ነው የምናየው። የለውጥ ኃይል እና ጎታች የምንላቸው አሉ። በእኛ እምነት አሁን የለውጥ ኃይሉ አሸንፏል ወደፊት መጥቷል ስለምንል እና የሰሯቸውንም ስራዎች ስለምናይ እምነት አድሮብናል፣ ወይም ትልቅ ተስፋ አለን። ለምሳሌ በኢትዮ ኤርትራና በሌሎች ጎረቤት ሀገሮች የሰሩት፣ እስረኞች ላይ የሰሩት፣ በሃይማኖት ተቋማት ላይ የሰሩት፣ ዝም ብሎ የአፍ ብቻ ሳይሆን የተግባርም ሁኔታዎች ስላሉ የሚሉትን ነገር ያደርጉታል ብለን ተስፋ አለን። በጋራ መስራቱ ላይ በተመለከተ እንግዲህ እነሱ በጣም በተከታታይ ጉባኤዎች ስለሆኑ እንጂ እንደ ሰማያዊ ፓርቲ በተደጋጋሚ ይጠይቀናል ያልነው ምንድን ነው ይሄ ለውጥ የሁላችንም ነው። ስለዚህ ለውጡ ወዴት እንደሚሄድ ግልጽ የሆነ አቅጣጫ እንድንሰጥ በጋራ ቁጭ ብለን እንምከር። ይህንን ከመከርን በኋላ እነዚህን ተቋማትን ሪፎርም ወደ ማድረጉ እንሄዳለን። በአንድ ፓርቲ ለዛውም ችግር ሲፈጠር በነበረ ፓርቲ በኢህአዴግ ብቻ ሪፎርም አድርጎ መጨረስና ማስተካከል አይቻልም። ስለዚህ በጋራ እንምከር ጥሩን ስብሰባ ምክንያቱም ተፎካካሪ ፓርቲ ብቻ ቢሰበሰብና ቢወስን ፋይዳው ያን ያክል ስለሆነ በጋራ በገዢው ፓርቲ ውስጥ ያሉ የለውጥ ኃይሎች እኛም በጋራ ቁጭ ብለን መክረን እነዚህን ተቋማት በተለይ አንገብጋቢዎችን ቶሎ ማስተካከል አለብን በሚል በተደጋጋሚ በደብዳቤም ባገኘነው አጋጣሚም ጥሪ ያስተላልፈናል። እንግዲህ ጉባኤዎችን እንጨርስ፣ አንዳንድ አስቸኳይ ጉዳዮች ሀገር የማረጋጋት ስራ አለብን፣ ከሱ እንውጣ የሚል ነው። በቀጣይ እንግዲህ ይህን ያደርጋሉ ብለን ተስፋ እናደርጋለን። ጉባኤው ሲጠናቀቅ፣ በዚህ በቅድም በገለጽኩት አቋም መግለጫ ላይ የቅልበሳ ስጋት የለውጡ ቅልበሳ ስጋት እንዳለ በተለያዩ ነጥቦች ላይ በተለያዩ ሁኔታ በተለያየ አገላለጽና አቀራረብ አንስቷል፣ ደጋግሞ ለመሆኑ አለ ይላሉ። ይሄ የለውጥ ቅልበሳ ስጋት ከየት የመጣ ነው? አቋም ውስጥ እንደዚህ ጎልቶ የሚታየው በኢህአዴግ? አዎ እንግዲህ ዶክተር መራራ ናቸው መሰለኝ ሲናገሩ ዶክተር አብይ የኢትዮጵያን ሕዝብ ሳይሆን ኢህአዴግን ማስተዳደር ነው የሚቸግራቸው ብለው ነበር መጀመሪያ አካባቢ። ምክንያቱም ባለቃና በሎሌ አወቃቀር የመጣ ለረጅም ጊዜ ማን ምን አለ በሚል በራሱ የሚወስን ሳይሆን በክሊክ የሚወስን መዋቅር የነበረበት ነው ኢህአዴግ እና የሊግ የምናምን የሚባሉ ሊታዘዙ የሚችሉ ግን ኃይል ያላቸው ስብስቦች የነበሩበት ነው። በዛ ላይ የክልል ሚዲያ፣ የክልል ልዩ ኃይል ምናምን የሚባል ብትን ያለ አስቸጋሪ የሆነ ስትራክቸር የነበረበት ለአገዛዝ እንጂ ለአስተዳደር ፍጹም አይመች አገዛዝ የነበረበት ድርጅት ነው ኢህአዴግ እና በእነዚህ በለውጥ ኃይሎች ጥበብ፣ በህዝቡ ግፊት፣ በህዝቡ ትብብር፣ በተጨማሪ ደግሞ በፈጣሪ እርዳታ ነው እዚህ ላይ የደረስነው እና እውነት ነው። በጣም ከባድ ሁኔታዎችን እንዳለፉ እኛ በቅርበት አይተናል። እኛ ግን ይሄ ቅልበሳ በፍጹም አይኖርም። ቢኖርም በፍጹም ተግባር ላይ አይሆን የምንልበት ሁለት መሰረታዊ ነገር አለ። አንደኛ ይሄ ለውጥ የጋራ በመሆኑ እከሌ ፌላ አደረገ ወይም እከሌ ወደቀ ተብሎ አብሮ የሚኮላሽ የለውጥ ሂደት አይደለም። የውጤቱ ባለቤት ሁሉም ስለሆነ፣ ለምሳሌ በዘጠና ሰባት ጊዜ የቅንጅት መሪዎችን በማሰር ለውጡን ማኮላሸት ችለዋል። የለውጡ መሪዎች በዋናነት የቅንጅት መሪዎች ስለነበሩ ማለት ነው። አሁን ግን ሰማያዊን ወይም መድረክን ወይም ግንቦት ሰባትን ወይም ሌላ ድርጅት በማሰር እናንትን በማድረግ መቀልበስ የሚቻል አይመስለኝም። አንደኛው እሱ ነው። ሁለተኛው የኢትዮጵያ ሕዝብ በተለይ ወጣቱ በፍጹም ለአምባገነናዊ ስርዓት የሚመች አይሆንም። ከዚህ በኋላ ማሸነፍን ታግሎ ማሸነፍን በህዝባዊ አመፅ ማለት ነው። በተግባር አይቶት ተግባራዊ አድርጎት የአምባገነንን ጉልበት መስበር እንደሚቻል ማንበርከክ እንደሚቻል ተምሮበት ነው ያለፈው እና ይህ አደረጃጀት ደግሞ አሁንም ያለ በመሆኑ ቄሮም፣ ፋኖም፣ ሌላውም ወደታች ያለው አደረጃጀት እንዳለ በመሆኑ ከሁሉ በላይ ደግሞ ወጣቱ ይህንን የለውጥ ኃይሎች በኢህአዴግ በኩል የመጡትን ማለት ነው ዶክተር አብይን፣ አቶ ለማ እና አቶ ገዱን፣ አቶ ደመቀ፣ ሌሎችንም የለውጥ ሀይሎች እንደራሱ አድርጎ እንደ ኢህአዴግ አባል ና ይህንን የዘር ፖለቲካ ወይም አቤታዊ ዲሞክራሲ እንደሚያነበንብ ካድሬ ሳይሆን ለአንድነት፣ ለለውጥ፣ ለዜጋ መብት፣ ለህዝብ ነጻነት፣ ለህዝብ የስልጣን በላይ የበላይነት የቆሙ ሰዎች አድርጎ ስለወሰዳቸው በፍጹም ይህንን በቀላሉ መረበሽ ይቻል ይሆናል ትንሽ ጊዜ አለመረጋጋት መፍጠር ወይም ማመስ ይቻል ይሆናል በአንዳንድ ቦታዎች ላይ እንዳየ ነው በፍጹም ግን ይህንን የለውጥ መንፈስ መቀልበስ ይቻልበት አቅሙም ያለ አይመስለኛል የተወሰኑ የኢህአደግ አባል ድርጅቶች የአንዱ ተጋላቢ ነበሩ ፈረሶች ነበሩ እየተባለ ቆይቷል እና አሁን ባለው ሁኔታ ደግሞ ግልቢያው ጋላቢውን የቀየረ ይመስላል የሚሉ ወገኖች ይሰማሉ እንዲህ አይነት ሁኔታ አይሰማችኋል? እናንተ። እኛ እውነት ለመናገር እንደዚህ አይነት ስሜት አይሰማንም። አንድ ትንሽ የማያስደስት ስሜት ያለን ተቋማቱ ከሕወሓት ኢህአዴግ ነጻ ወጡ እንጂ ከኢህአዴግ ነጻ አልወጡም። ለምሳሌ ምርጫ ቦርድ ወይ ሚዲያው፣ ወይም የፍትሕ ተቋማት ከኢህአዴግ ነጻ እንዲሆኑ ነው የምንፈልገው በየትኛውም በድርጅት የበላይነት እንዲዘወሩ አንፈልግም። ስለዚህ በዚህ ደረጃ ክሊር የሆነ ነጻነት የላቸውም ተቋማቱ። በአንዳንድ ቦታዎች እንደሚሰማው ግን ከሌ በከሌ የተቀየረ የሚባለው ስሜት በእውነት የለንም እኛ። ምክንያቱም አንዳንድ ጊዜ እውነትን እውነት ማለት አለብን። አንዳንድ የምናያቸው ቅድም እንዳልከው እናንተ ናችሁ የሄዳችሁ እነሱን የመጡ እስኪባል ድረስ ኢትዮጵያዊ ስሜት ያለው ድርጅት የሚያቀነቅነውን የሚናገሩ ሰዎች ናቸው የመጡት ወደፊት እና በዚህ ሁኔታ አንደኛ በጣም ጠዋት ነው እንደዚህ ብሎ ለመፈረጅ፣ ሁለተኛ ደግሞ ጥሩ የሚናገሩት የሚናገሩትን የሚያደርጉ ሰዎች ናቸውና ለለውጡ ይጠቅም ዘንድ መልካም መልካሙን ብናይ የተሻለ ነው ባይ ነኝ። ዶክተር አብይ አህመድ እንደ ጠቅላይ ሚኒስትርም እንደ ኢህአደግ ሊቀመንበርም በተለያዩ አጋጣሚዎች ሲናገሩ በንግግሮቻቸው ውስጥ ስጋት አዘል የሚመስሉ መልእክቶችን ያስተላልፋሉ። ለምሳሌ ሰው ይሞታል እንጂ ኢትዮጵያ አትበታተንም፣ እኛ እንጠፋለን እንጂ ኢትዮጵያ አትጠፋም፣ እንዲህ እንዲህ አይነት ንግግሮችን ሲያደርጉ ተሰምተዋል። ጠቅላይ ሚኒስትሩ በዛሬው ንግግራቸውም እንዲሁ የኢትዮጵያዊነትን ስሜት አጉልተው ለወጣቶችም ለሌላውም ሁሉ ጥሪ አስተላልፈዋል። በተለይ እንዲህ በመከፋፈል ሳይሆን እንደ አንድ ኢትዮጵያዊ ቡድን አንድ ላይ መምጣት አለብን የሚል መልእክት አስተላልፈዋል። ኢትዮጵያን በአሁኑ ሰዓት ወደ መበታተን ሊወስዳት የሚችል እንቅስቃሴ ኃይል ወይም አቅም ያለው ምንም አይነት ቢሆን አደጋ ስጋት አለ ብለው ያስባሉ፣ እርስዎ አቶ ይሸዋስ? እንግዲህ ሀያ ሰባት ዓመት ሙሉ የጎሳ ወይም የመበተን ሀሳብ ገዢ ሀሳብ ነበረ ለምሳሌ አንቀጽ ሰላሳ ዘጠኝ በታኝ አንቀጽ ነው። ግን ሀያ ሰባት ዓመት ሙሉ ገዢ ሀሳብ ነበረ። ከዛ በተጨማሪ አንድ አሁን እንደ ቀደም ካልኩ ከአራቱ ድርጅቶች ህወሀት የትግራይ ነፃ አውጪ ድርጅት ነው የሚለው ገዢ ድርጅት ሆኖ ግን ነፃ አውጪ ድርጅት ነው አሁንም እንደዚህ አይነት ፓራዶክሶች አሉ። ሌሎችም መገንጠል እንፈልጋለን፣ በጣም ተበድለናል። የበደለው ማን እንደሆነ እስከማይታወቅ ድረስ በዛም በዛም ተበድለናል የሚለው በዝቷል። እና ሀሳቡ እንደ ሀሳብ ሲዘራ የኖረ ስለነበረ ሀሳቡ አለ ግን በብዙ ሰው ደግሞ ቅድም እንዳልኩ ተስፋ ሰጭ ያልኩ በብዙ ሰው የማይጠቅም ሀሳብ መሆኑ ማንም በዚህ ውስጥ አሸናፊ ሆኖ እንደማይወጣ በመረዳቱ ሰው እየተመለሰ ነው ያለው አሁን እንጂ፣ በጣም አስጊ ነበረ። አሁንም አንዳንድ ቦታዎች ላይ አሉ። ከሌውጣ ከሌ ገባ የሚለው እኮ ሀሳብ የመጣው ሀያ ሰባት አመት ከተዘራው ይሄ ያንተ ነው እንጂ እነሱ አይደለም የሚለው መንፈስ ነው። እና እሳቸው በዚህ መሀል በመምጣታቸው እና ስለሚያውቁት አንዳንድ ሁኔታዎች ሲሰሩ የነበሩትን በቅርበት ያውቁ ስለነበረ ይመስለኛል ያስጋት ስጋት ያደረባቸው ከትናንት ዛሬ፣ ግን እየተቀረፈ እየተሸረፈ ነው። አንዳንዱ ነገር እየተስተካከለ ነው እና እንግዲህ የሁሉንም ሁሉንም ርብርብ የሚጠይቅ ነው በእኛ እምነት። አዎ፣ እሳቸውም ይህንኑ ያሉት በዛሬው ንግግራቸው። እስቲ ወደ ምጣኔ ሀብቱ ጉዳይ እንሂድና በኢህአደግ የአቋም መግለጫ ውስጥ ምርታማነትን በማሳደግና የኢኮኖሚ መዋቅራዊ ሽግግር በማድረግ የተረጋጋ ማክሮ ኢኮኖሚ ለመፍጠር ጠንክሮ መስራት ይላል አንዱ አቋሙ። ዛሬም የኢህአደግ ሊቀመንበር በጉባኤው መዝጊያ ላይ ሲናገሩ ግብርናን ማዘመን፣ መስኖን ማስፋት፣ በኢንቨስትመንቱ በኩል የኢትዮጵያን ባለሀብቶች ማጠናከር፣ የውጭውም ሊሳብ የሚችልበትን ሁኔታ ማበረታታትና የመሳሰሉ ሀሳቦችን ሰንዝረዋል። ኢህአደግ 2025 ዓመተ ምህረት በአውሮፓ የዘመን አቆጣጠር ማለት ነው። በመጪዎቹ ስድስት ዓመታት ውስጥ ማለት ነው። ኢትዮጵያን ወደ ባለመካከለኛ ገቢ ሀገርነት አሸጋግራታለሁ ሲል ቆይቷል። የሩብ ምዕት ዓመት እቅዱ ሆኖ ቆይቷል። እርስዎ ሲመለከቱት አሁን ሀገሪቱ ያለችበትን ሁኔታ እንደ አንድ የፖለቲካ መሪ ሲገመግሙና በተጨባጭም ያለውን ሁኔታ ሲያዩ ኢትዮጵያ ለባለመካከለኛ ምጣኔ ሀብት ሀገርነት የቀረበች ይመስሎታል? እኔ በፍጹም አይመስለኝም። የመጀመሪያው ነገር በምኞት ደረጃ ያ ቢኖርም ያንን የሚያስደርግ ነው ወይ የሚሰራው የሚኬድበት መንገድ። ለምሳሌ መሬት ሙሉ በሙሉ የመንግስት ነው። መሬት ሙሉ በሙሉ የመንግስት ሆኖ ካድሬ እያዘዘበት ካድሬ እየሸጠው እየለወጠው ባለሀብቱ በሙሉ መተማመን እዛ መሬት ላይ የሚፈልገውን ነገር ኢንቨስት ማድረግ ሳይችል እንዴት ነው ወደዛ መሄድ የሚቻለው? ሁለተኛ የሴኩሪቲ ጉዳይ ነው። ብዙ ምርት የሚሰራባቸው ቦታዎች የከሌ ናቸው እንጂ የከሌ አይደሉም እየተባሉ አንድ ሰው ይመጣና ይሄ አካባቢ የእኛ ነው፣ ይሄ አካባቢ የእናንተ አይደለም በሚል በሚፈጠሩ መሬት ላይ ፈጽሞ ሀብት መፍጠር በማይቻልበት ሁኔታ ተማምኖ ሕንፃ መስራትም ሆነ ፋብሪካ መገንባት በማይቻልበት ሁኔታ ይህን ማድረግ በጣም የሚከብድ ነው የሚሆነው። ስለዚህ መጀመሪያ በፖሊሲ ደረጃ ማስተካከል ያለባቸውን አንድ ዜጋ የሀገሩ የመሬቱ ባለቤት መሆን ያለበት አሰራር ሳይሄዱ ይህንን እድል መፍጠር የሚችሉ አይመስለኝም። እንግዲህ ይሄ የምርጫ መወዳደሪያ ነው የሚሆነው የሚመስለኝ። በኛ እምነት ምኞቱ የእኛም ምኞት ነው፣ ኢትዮጵያ ወደዛ እንድታድግ እንፈልጋለን። ግን መሄጃ ሄ አይደለም ብለን ነው የምናምነው እኛ። መጀመሪያ መስተካከል ያለባቸው ነገሮች አሉ። ስለዚህ ይሄ የመወዳደሪያ ነጥባችን ነው የሚሆነው። ብዙም ክፋት የለውም። እነሱ በዚህ በኩል ሄዳ ነው ይህንን ደረጃ መድረስ የምንፈልገው። ከዚህም ሌላ ያሏቸው በጣም ብዙ እንትኖች አሉ በጣም ብዙ ፌል ያደረጉን ፕሮጀክቶች አሉ፣ ከውሃ ማቆር ጀምሮ። እኛ ደግሞ ተግባር ላይ ባይሆኑም የኢትዮጵያን ሕዝብ ወደሚባለው የሀብት ማማከፍ ያደርገዋል ብለን የያዝናቸው እቅዶች አሉ። ስለዚህ እንዳልኩ የመወዳደሪያ ነጥብ ነው የሚሆነው። ብዙ የሚያጣል አይደለም። የሰላም ተቋም በአዲስ መልክ ማቋቋም ያስፈልጋል ለኢትዮጵያ። አዎ ያብ ኢትዮጵያ ውስጥ ሰለሞን በአገዛዞቹ ምክንያት በጣም ብዙ ሕዝብ መጥፎ ነገር ተጠናውቶታል ብሎ መናገር ይቻላል። የፍርሃት መንፈስ፣ የመጠራጠር መንፈስ የጎሰኝነት መንፈስ። ይሄ እንደ ማህበረሰብ ደካማ የሚያደርግ ስሜት ተዘርቶበታል፣ በማህበረሰቡ ላይ በንጉሶቹ ልንለው እንችላለን፣ በደርግ ልንለው እንችላለን፣ በወያኔ በሁሉም አገዛዝ ሰው እየተገደለ ደጁ ላይ እየተጣለ የጥይት ክፈል እየተባለ እናት ልጇ አስከሬን ላይ ቁጭ በይ እየተባለ አይዞህ ወይ የሞተውን ሰው ብቻ ሳይሆን ወይም የእሱም ቤተሰብ ብቻ ሳይሆን የሚሰማውን ሁሉ እንትን የሚያደርግ ነው ይሄ። ስለዚህ ከዚህ በፊት እንደነበሩት አገዛዞች ሰላም፣ ብሔራዊ እርቅ፣ መግባባት ሲባል የቤተሰብ ጠብ አይደለም፣ አልተጣላንም ምናምን ወደሚል አልሄዱም። አሁን እነዚህ በእውነት የለውጥ ኃይሎች ናቸው ብለን እንድንወስድና እንድናመን ካደረገን አንዱ ይሄ ነው። ስለዚህ ይህንን የሚያስፈጽም የሚከታተል ዳር መድረሱን የሚያይ በደንብ በስርዓት ስታፍ ተዋቅሮለትና በጀት ተመድቦለት ስራ የሚችል ተቋም እንደሚያስፈልግ እናምናለን። የእውነት ደግሞ ኢትዮጵያ ሰው ድሀ አይደለችም። በጣም ብዙ ሰዎች አሉ ይህንን መስራት የሚችሉ። በጣም የምንደግፈው ሀሳብ ነው እንደ ዜጋም፣ እንደ ፓርቲ መሪም፣ እንደ ድርጅትም ሁሉ ተነጋግረን ልንደግፈው የምንችል ሀሳብ ነው ይሄ ብያምናለን። አቶ የሸዋስ ጠቅላይ ሚኒስትሩ ለሚዲ ዛሬ ባስተላለፉት ጥሪ ሰላም፣ ዲሞክራሲ፣ ልማት፣ እኩልነት ነው የሚያስፈልገን እና በዚህ መንገድ ስሩ ብለዋል። እርሶ ምን ይላሉ? እውነት ነው። ለዚህ ነው መሰራት ያለበት። ሌላ መንገድ የለም። በነገራችን ላይ ሁሉም የለውጥ ኃይሎች በየትኛውም አቅጣጫ የሆኑ አሁን እንደ እኔ እንደ አንድ ዜጋ ምን አስደሰተ ብትለኝ፣ ሁሉም ሰው አንድ አይነት ነገር የሚናገረው ኢትዮጵያ ለውጥ ላይና ሽግግር ላይ መሆኗን ሁሉም እምነት አለ በሁሉም ላይ ሁላችንም እሱ ነው የምንናገረው። ሌላው ነጥብ ደግሞ ሁላችንም እኩል የምንናገረው ይህንን ለውጥ ወደ ሰላም፣ ወደ ዲሞክራሲ፣ ወደ እድገት ከመውሰድ ውጭ ሌላ አማራጭ እንደሌለን እንዳገር ሁላችንም እንናገራለን። ስለዚህ ይህንን ተመካክረን ሁላችንም በአንድ ልብ ሆነን በእውነት በዚህ እንትን ላይ የኢትዮጵያ ህዝብ ትልቅነቱንም ጨዋነቱንም ያሳየበት ይህ ከ ከዚህ ብሔረሰብ መጣ፣ ከዚህ ድርጅት መጣ፣ ከዚህ አካባቢ መጣ ሳይል የለውጥ ኃይሉን እንደዚህ አድርጎ የደገፈበት ምክንያት የኢትዮጵያ ህዝብ ሰላም፣ ፍቅር፣ ነፃነትና አንድነት የሚገባው ህዝብ በእውነት የስልጣን ባለቤት ለመሆን ብቁና ችሎታውም ያለው ህዝብ መሆኑን የሚያሳይ ነው እና ይህንን ማድረግ እንዳለብን እኛም እናምናለን። ስለዚህ እውነተኛና ትክክለኛ ሀሳብ ነው ብለን የተቀበልነው ኢትዮጵያ ወደ መረጋጋት ትሄዳለች ችግሮቿን ወደ ማስተዋል ወደ መፍታት ትሄዳለች ብለው ያምናሉ? በቅርብ ጊዜ አዎ በነገራችን ላይ በዚህ ላይ በጋራ ለመስራት እንግዲህ በየጉባኤዎችም ካገኘናቸው የለውጥ ኃይሎች ጋራ ተነጋግረናል። ምንድን ነው በሌሎች ሀገሮች በብዙ ሀገሮች እንደዚህ አይነት ግጭቶች ሲነሱ የሃይማኖት አባቶች መስቀል ይዘው በመካከላቸው ሲቆሙ እናያለን። ወይም ቅዱስ ቁርሃን ይዘው በተጣሉ ሰዎች መካከል ቆመው ሲያስታርቁ እናያለን። ምክንያቱም ሀገራቸው ነው፣ ህዝባቸው ነው። ሲጋደል ዝም ብለው ማየት የለባቸውም። በማንኛውም የለውጥ ሂደት አገዛዙን ከስሩ ከነቀሉ በኋላ ቀጣዩ ደረጃ ህዝቡን ማረጋጋት ነው። ህዝቡን ማረጋጋት ደግሞ ለአንድ አካል የሚሰጥ አይደለም። ሁላችንም አብረን ልንሰራው የሚ ገባ በመሆኑ የሃይማኖት አባቶች፣ የህግ ባለሙያዎች፣ የፖለቲካ መሪዎች፣ የግብረሰና ድርጅት መሪዎች፣ ሁሉም በመንግስትም በኩል ያሉ የሚሰሙ ሰዎች ችግር ሊፈጠር ነው በሚባልበት አካባቢ ከተፈጠረ በኋላ ብቻ ሳይሆን እየተገኙ ማረጋጋት፣ ህዝቡን ማስተማር እኔ ነጻ የምሆነው ወንድሜ ነጻ ሲሆን ነው የሚል ስሜት ሁሉም ላይ እንዲያደር ለማድረግ መስራት እንዳለብን ተነጋግረናል። መቼ በምን ፕላን እንሰራዋለን የሚለውን እየተመካከርን ያለ ነው። ስለዚህ በዚህ መንገድ የኢትዮጵያ ህዝብ ደግሞ ታላላቆቹን የሚሰማ ነው። ታላላቆቹን የሚያከብር ነው። በእውነት የሚሰማውን ሰው ካገኘ የሚሰማና የሚያስተካክል ህዝቡ ስለሆነ ከዛ ውጭም ሌላ መንገድ ስለሌለን እሱን እንሰራለን። ከዛ በኋላ ነው እንግዲህ ተረጋግቶ ማሰብ ከቻልን በኋላ ነው ስለ ህግ ማሻሻል፣ ስለ ተቋማት ሪፎርም ማድረግ ረጋ ብለን መነጋገር የምንችለው አገር ሰላም ሲሆን ነውና፣ የመጀመሪያው ስራችን ይሄ ነው። ይህንን ደግሞ በእውነት ሀገራችንም ኢትዮጵያንም ስለምንወዳት ህዝቡንም ስለምናከብር ህዝቡም ሰላምና መረጋጋት፣ ዴሞክራሲና አንድነት ይገባዋል ብለን ስለምናምን ይህንን ለመስራት ተዘጋጅተናል። እኛ ስለ ማህበራዊ ሚዲያ ማለት የሚፈልጉት ነገር አለ። ስለ ሶሻል ሚዲያ? አዎ ሶሻል ሚዲያ ላይ በጣም ብዙ ሀሳቦች ይንጸባረቃሉ። በጣም ጥሩ የመገናኛ መንገድ ነው። ብዙ መጥፎ ጎኖችም ጠንካራውም አለው። በእኔ እምነት ግን ጠንካራ ጎኑ ይበልጣል። ምክንያቱም ሚዲያ በታፈነበት ጊዜ በተለይ የነፃነት ይሄ አገዛዝን በመንቀል ሂደት ላይ በጣም ከፍተኛ አስተዋጽኦ ያደረገ ነው። ከዛ በተለየ የተለየ ምልከታ ያለኝ እኔ ያ ትውልድ የምንለው ሊጋደል የቻለው ሀሳቡን ማውጣት ባለመቻሉ ነው። ሀሳቡን ማውጣት ቢችል መተቸት፣ በተወሰነ ደረጃ መሳደብ ቢችል ትክክል ላይመስል ይችላል ይችላል ግን፣ ያ ንዴቱ ስለሚወጣለት ወደ መጋደል ወደ ሀይል አይሄድም። እና ይሄ ሀሳብን ማውጣት ውስጥ ከመጨረሻው ማለት ነው፣ ስርዓት ቢኖረው በትክክል መነጋገር ብንችል መልካም። ስለዚህ ልንገድበው አይገባም፣ በደንብ ቢናገር ሰው። ግን ደግሞ ስድብ ወይም ትችት ለመታረም ጊዜ ይሰጣል፣ እድል ይሰጣል። አካል መጉደል ወይም መግደል ግን አይሰጥም። ስለዚህ ለዚህ የለውጣል የተሻለ እድል የፈጠረ ስለሆነ በእኔ እምነት ከጉዳቱ ጥቅሙ በጣም ስለሚያመዝን ማህበራዊ ሚዲያ በጣም ጥሩ ነው፣ ግን በጣም ብዙ የምናስተካክላቸው ነገሮች አሉ። መዝነን የምንቀበላቸው ነገሮች አሉ። መልካም ሀሳብ ያላቸው ሰዎች እንዳሉ ሁሉ ለማበጣበጥ የተለያየ ፎቶ የሚለጥፉ ያልሆነ ነገር እንደሆነ አድርገው የሚጽፉ ደግሞ ስላሉ ሰው መረጃን አመዛዝኖ የመውሰድ እንትኑ እያደገ እንደሚሄድ ተስፋ አደርጋለሁ። በአጠቃላይ ግን እንደ መልካም እድል ነው የማየው ማህበራዊ ሚዲያ እንደ ተፎካካሪ ፓርቲ ለኢህአደግ ማስተላለፍ የሚፈልጉት መልእክት አለ? አዎ እንግዲህ ኢህአዴግ የለውጥ ሀይሉ አሸንፎ ወደፊት መጥቷል እና የለውጥ ሀይሉ ነው ወደፊት ያለው ብዬ ነው ማምነው። የመጀመሪያው ነገር ኢትዮጵያ ዶክተር አብይ አህመድ እንዳሉት። ኢትዮጵያ ከኛ በፊትም ነበረች ከኛ በኋላም ትኖራለች እኛ እንደ ሁሉን ነገር ጀማሪም ጨራሽን አጠቃላይም ልንሆን አንችልም ግን ኢትዮጵያን ከትናንት የተሻለች አያቶቻችን የሰሩትን ስፈት እየደገም እዛው ላይ መቆም ሳይሆን የልጆቻችንን የልጅ ልጆቻችንን ተስፋ የምናሳምርበት የምናስተካክልበት እድል በእጃችን አለና የመጀመሪያው ነገር የህዝብን የስልጣን ባለቤትነት ተቀብለን ህዝብ በወሰነው ለመተዳደር ተስማምተን ለዛ የሚሆኑ መልካም ነገሮችን እንድናደርግ ነው አደራመለው በተረፈ ግን ለሁሉም መልካም የስራ ጊዜ እየተመኘሁን በቻሉት መጠን ህዝብ የሞተለትን የተሰደደለትን የቆሰለለትን አላማ ዳር ለማድረስ በሙሉ ልብ እንዲሰሩ አደራ ላለሁ ሴሪስል የተፎካካሪው ሰማያዊ ፓርቲ ሊቀመንበር እንዲሁም የአስራ አንደኛው የኢህአደግ ድርጅታዊ ጉባኤ ታዛቢ አቶ የሸዋ ሳሰፋ ለማብራሪያው ለሰጡኝ ጊዜ በጣም አመሰግናለሁ። እኔም ይህንን እድል ስላገኘው በጣም አመሰግናለሁ። አሜሪካ ድምፅ እግዚአብሔር ይስጥልኝ ሰለሞን።